ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።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 ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዚህ ከዋሽንግተን ዲሲ ስቱዲዮ 14 የአሜሪካን ድምፅ ሬዲዮ ጣቢያ የሚተላለፍላችሁ የአርቡ ጋቢና ቪዮ ፕሮግራማችን ተጀምሯል። ማስተናገዳችሁ ጄ ዲጄ ፋቱ ነኝ። ለእኔ ኢትዮጵያ ወይም ኢትዮጵያዊነት ማለት ገዢ ፍቅር ማለት ኢትዮጵያዊነት ወደ ትክክለኛ አቅሙ የሚመለሰው ወደ ትክክለኛ ኃይሉ የሚገናኘው ሙሉ ፍቅር ሲሆን እኛ ሙሉ መሆን ከፈለግን ከቀደመው ነገር ጥሩን ነገር ወስደን ጥሩ ያልሆነውን ነገር እንዳይደገም አድርገን ካሰብን የማንዋደድበት፣ የማንከባበርበት፣ የማንተባበርበት ምንም ምክንያት የለም። የዛን ጊዜ ሙሉ ኢትዮጵያ የሚለውን አቅም እናገኛለን። ያ ሙሉ ኢትዮጵያዊነት ደግሞ ገዢ ፍቅር ነው። እንግዲህ ባለፈው ማክሰኞ ታዋቂው ድምፃዊ አፍሮ አልበም ለመላው አድናቂዎቹ ተለቋል። እንግዲህ ከዛ አልበም ላይ አንድ ሁለት ሶስት ሙዚቃዎች ዛሬ ትጋበዛላችሁ። አብራችሁ እንድትቆዩ በመጋበዝ እንግዲህ ፕሮግራም ነው የምጀምረው በቴዲ አፍሮ አደይ በተሰኘው ሙዚቃ ነው። አደይ ከጋቢና ቪኦኤ der rechish nats in shalo nats ye frakage det အညာဖကကစရှိ አድማጮች የምታደምጡት ጋቢና ቪኦኤ ነው። ያደመጣችሁት ሙዚቃ አደይ ይሰኛል። ከቴዲ አፍሮ ኢትዮጵያ ከተሰኘው አልበሙ ላይ ነው የጋበስኳችሁ። ይህ ሙዚቃ እንግዲህ በሳምፕልነት የታዋቂው የአሜሪካዊ ድምፃዊ የፖል ሳይመን አንደር አፍሪካን ስካይስ የተሰኘውን ሙዚቃ ይዘዋል። የሙዚቃ ቅንብሩ የአበጋዝ ክብሮ ሽወታ ነበረ። ፕሮግራማችን ይቀጥላል። በቅርቡ እንግዲህ ሄድ መለስ በሚል ሙዚቃው በጣም ተወዳጅነት ያተረፈው በስራት ስራ ፌል ነው። በማስከተል እንጋብዛችሁ ከጃሉድ ጋር ሆነው ይኸው ሰውየው ይሉናል። አድምጡ። አስተያየቶቻችሁን በቪኦኤ አምሃሪክ ፌስቡክ ፔጅ ላይ ላኩልን፣ ወይም በትዊተር ሃሽታግ ጋቢና ቪኦኤ ወይም ሃሽታግ ዲጄ ታቱ እያላችሁ በትልኩልን፣ ይደርሰናል። I live a thumb by You know, you're going to You know, you know, you know, you know, you know,

Bakishi, issue, the back oh, Nash. I have a three and a half. I'm a little <speaking in> oh. <foreign language> መልሰናል የተከበራችሁ አድማጮቻችን። ታደረ ገመቹና አቡሽ በጋራ በመሆን ሰባቡ ያኮ የተሰኘ ሙዚቃ ሰርተዋል። እሱ ነው ምጋበዛችሁ። በማስከተል ምታደምጡት ጋቢና ቪኦኤ ነው። የዛሬው የአርብ ጋቢና ሙዚቃ ፕሮግራማችን ነው። አብራችሁን ሁኑ። we are? Tokani and Gully, and Gully, and 全てが08と15人。 አድማጮች የተመልሻለው ዲጄ ፋትስ ነኝ። ጋቢና ገበኝ ነው የምታደምጡት። ቴዲ እንግዲህ አምስተኛ አልበቡን ኢትዮጵያን ለቋል ባለፈው ማክሰኞ። ከዛ ላይ እኔ ወደድኩት ሙዚቃ ሰንበር ይሰኛል፣ የቴዲ አፍሮ ነው። የሬጌ ዳንስ ወደስታይላለው። እስቲ እሱን ሙዚቃ አድምጡና ደግሞ እንመለሳለን። 还是不太冷。

be ጋር ነጉም። ከዚህ በፊት እንግዲህ የመርካቶ አራዳ ሁሉም ሀገሬ በተሰኘው ሙዚቃዎቹ ታቁታላችሁ። አሁን ደግሞ የአዲስ ነጠላ ዜማው ነበረ ያኔ ማረፊያ ያደመጣችሁት። ፕሮግራሙ ጋቢና ቪኦይ ነው። ማስተናግዳችሁ ዲጄይ ፋትነኝ። አስተያየቶቻችሁን ስለምትሰጡኝ እንዲሁም ስለምታደምጡኝ አመሰግናለሁኝ። i We so to the we should not አጼ ቴዎድሮስ ነው እንግዲህ መጨረሻው ሙዚቃችን የሚሆነው በቴዲ አፍሮ ጎንደርኛ ሞቅ ያለ ሙዚቃ በመጋበዝ ሰናበታችኋለሁ ስለ አድመጣችሁኝ ምስጋና እጅግ የላቀ ነው በደህና ሁኑ መልካም ቅዳሜና እሁድ አጼ ቴዎድሮስ ይቀጥላል